You're with SBS Radio. Hagarinya Report. የኢትዮጵያ ኦርቶዶክስ ቤተክርስቲያን ጃንሜዳን ጨምሮ በአዲስ አበባ የሚገኙ ሌሎች የጥምቀተ ባህር ማክበሪያ ስፍራዎች ለማልማት እንዲቻል ለየስፍራዎቹ ባለቤት መሆኗን የሚያረጋግጥ የቦታ ካርታ እንዲሰጣት ጥያቄ ማቅረቧን የደረሰን ዜና አመለከተ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የይዞታ ማረጋገጫ ጉዳይን የሚከታተለው ክፍል ሰሞኑን ከአዲስ አበባ ከተማ አስተዳደር ጋር ባደረገው ውይይት ቤተክርስቲያኒቷ በስሟ የሚገኙ ሰላሳ ስምንት የጥምቀተ ባህር ማክበሪያ ቦታዎችን አሻሽላ ለማልማት ማቀዷን ከከተማ ባለስልጣናት ጋር መነጋገሩን ኮሚቴው አስታውቋል። የጥምቀት በዓል ዩኔስኮ በመባል የሚታወቀው የተባበሩት መንግስታት የትምህርትና የባህል ድርጅት እውቅና ማግኘቱ የሚታወቅ ነው። በአሁኑ ጊዜ በዓለም ላይ በተንሰራፋ የኮሮና ወረርሽኝ ሳቢያ ከውጭ ቱሪስቶች ስለማይመጡ እንጂ በዚህ ወር ለጥምቀት በዓል በርካታ ቱሪስቶች ወደ ሀገር ሊመጡ ይችሉ እንደነበር የሚታመን ነው። በአሁኑ ጊዜ የጃን ሜዳ የጥምቀት ማክበሪያ ስፍራ በስፖርት ኮሚሽን ስር ሲሆን፣ ቀደም ሲል ይደረግ እንደነበረው ጃን ሜዳ በኢትዮጵያ ኦርቶዶክስና በባህል ሚኒስቴር ስም ተደርጎ ሁለቱ ድርጅቶች ስፍራውን በጊዜ እየከፋፈሉ የተሻለ ጠቀሜታ ላይ እንዲውል ቢደረግ የተሻለ ነው ማለት ይናገራል። ቤተክርስቲያኒቷ በዚህ የዓለም ቅርስነት ለተመዘገበው በዓል ልዩ ትኩረት እንዲሰጠው መንግስትን በመቶት ላይ ትገኛለች። የመከላከያ ሰራዊት የሰሜን በትግራይ ውስጥ ጥቅምት ሀያ አራት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ከፍ ያለ ወታደራዊ ጥቃት በህወሓት ማለት ነው ጁንታው ጥቃት የተከፈተበት ጊዜ አንስቶ እንደ አርብ ታህሳስ ሰላሳ ቀን ሁለት ሺ አስራ ሶስት አመተ ምህረት በአዲስ አቁማና በተለያዩ የሀገሪቱ ከፍተኛና መለስተኛ ከተሞች ውስጥ እጅግ በርካታ ህዝብ ህዝብ በስፋት የተከታተለው ሂደት ነበረን ማለት ይቸግራል። ይህም የህወት መስራችና የረጅም ዘመናት ተጽዕኖ ፈጣሪ የነበሩት ወይም በመንግስት አገላለጽ የጥፋት ስትራቴጂስትና ዋነኛው የጁንታ መሪ ስብሀት ነጋ ወይም አቦይ ስብሀት በቁጥጥር ስር የመዋሉ ዜና በሁሉም የዜና አውታሮች ሲነገር ነው። በዚያ ኦፕሬሽን እጅግ በርካታ ከመባሉ በቀር ምን ያህል ተዋጊ ሀይል እንደተደመሰሰ እና እንደተማረከ የተገለጸ ነገር የለም። እንደገናም ይህ ኦፕሬሽን መች እንደተካሄደ በውል አልተገለጸም። ቢሆንም በዚህ ኦፐሬሽን ስብሀት ነጋ በተጨማሪ የአቦይ ስብሀት ባለቤት ሌተና ኮሎኔል ጻዱ ሪች አብርሃ መያዟም ተገልጿል። ሌተና ኮሎኔል ጻዱ ሪች በጡረታ ከመገለሏ በፊት በጦር ኃይሎች ሆስፒታል ትሰራ እንደነበር ተገልጿል። ሁለት ከሁለቱ ባልና ሚስቶች በተጨማሪ ከመከላከያ የከዳው ኮሎኔል ክንፈ አደሰ፣ ሌላው እንዲሁ ከመከላከያ እንደከዳ የተነገረለት ኮሎኔል የማነ ካህሳይ አብረው ለእስር በቅተዋል። ከመሀል ተጉዞ ጅምታውን የተቀላቀለው እና ለጊዜው ኃላፊነቱ ያልታወቀው አስገደ ገብረ ክርስቶስ፣ የክልሉ የቅሬታ ሰሚ ጽህፈት ቤት አምደ ማርያም ተሰማ ተወልደ፣ የክልሉ ልዩ ኃይል ሎጂስቲክ ኃላፊ ኮማንደር በርሄ ግርማ ለእስር ሲበቃ ነዋሪነቷ አሜሪካን የነበረችው እና የሜጀር ጀነራል ሀየሮ ማርያ ባለቤት የነበሩት ወይዘሮ አልጋነሽ መለስ ለማምለጥ ሲሞክሩ ገደል ገብተው ሕይወታቸው ማለፉ ተነግረዋል። ከአቶ ስብሀት ጋር ወደ አዲስ አበባ የመጡት የስብሀት ነጋ እህት ቅዱሳን ነጋ፣ የመለስ አመራር አካዳሚ ፕሬዚደንትና የኤፈርት ቦርድ ኃላፊ ቴዎድሮስ ሃጎስ፣ በሱዳን የቀድሞ ኢትዮጵያ አምባሳደር አቶ አባዲ ዘሙ፣ የቀድሞ የአዲስ አበባ አስተዳደር ትራንስፖርት ቢሮ ኃላፊ እና በትግራይ ክልል ከተማ ልማት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ፣ የትግራይ ክልል ንግድ ቢሮ ኃላፊ ገብረመድህን ተወልደ፣ የክልሉ መንገድ ትራንስፖርት ቢሮ ኃላፊ ወንደ ጊዮርጊስ ደስታ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚና የማረት ስራ አስፈጻሚ ተክለወይኒ አሰፋ እና የክልሉ ህግ አማካሪ የነበሩት ወይዘሮ ምህረት ተክላይ ናቸው። አቶ ስብሀት ህወሓት አዲስ አበባን ለመቆጣጠር ሁለት ዓመታት እስከ ከነው ድረስ የድርጅቱ ሊቀመንበር እንደነበሩ የሚታወስ ነው። በኋላም ከእድሜና ከብቃት ጋር አያይዘው አቶ መለሰ ዜናዊ ቦታቸውን እንዲተኳቸው በሰላማዊ ሽግግር ኃላፊነታቸውን መልዕክታቸው የሚዘነጋ አይደለም። ወያኔ አዲስ አበባ በግንቦት ሀያ ቀን አስራ ዘጠኝ መቶ ሰማንያ ሶስት ዓመተ ምህረት ከገባ በገባ ጊዜ እና ከዚያም በኋላ በሀያ ሰባት አመታት ውስጥ አቡል ስብሀት ይህ ነው የተባለ ከፍተኛ በፓርቲውም ውስጥ ሆነ በመንግስት ውስጥ ኃላፊነት ሳይኖራቸው ከፍተኛ ተሰሚነት እና ተቀባይነት የነበራቸው የውያኔ ቱባ መሪ መሆናቸው የሚዘነጋ አይደለም። ትናንት እሁድም የመጀመሪያው ጄኔራል መኮንን በመከላከያ ሚኒስቴር የሎጂስቲክ መምሪያ ኃላፊ የነበሩት ኢብራሂም አብዱል ጀሊልን ጨምሮ በቁጥር ያልተገለጹ በጥቅሉ በርካታ መኮንኖች መደምሰሳቸውም ተገልጿል። በዚህም ጊዜም ከሲቪሎቹ ከፍተኛ አመራሮች መካከል የቀድሞ የትግራይ ክልል አስተዳዳሪ የነበሩት አቶ አባይ ወልዱና በቅርቡ ምክትል አስተዳዳሪ የነበሩት አብርሃም ተከስተ እጃቸውን መስጠታቸውን መንግስት ገልጿል። የእነሱም ስም በዝርዝር አልተገለጸም። ከጦር ሜዳው ዘገባ ወጣ ወዳለው ዜና ስንሸጋገር ደግሞ በአሁኑ ጊዜ የሲሚንቶ ዋጋ በእጥፍ መጨመሩን ከተለያዩ አካባቢዎች የተገኙት መረጃዎች ያመለክታሉ። በንግድና ኢንዱስትሪ ሚኒስቴር በሁለት መቶ ዘጠና ብር ኩንታሉ እንዲሸጥ ቢፈቅድም በገበያ ላይ አንድ ኩንታል ሲሚንቶ ከአምስት ሺህ ሶስት መቶ ብር እስከ አምስት ሺህ አምስት መቶ ብር ድረስ እንደሚያወጣ የተገኘው ዜና ያመለክታል። ይህ የዋጋ መዛባት የተፈጠረው የኮሮና ወረርሽኝ በኢትዮጵያ በመጋቢት ወር ሁለት ሺህ አስራ ሁለት ዓመተ ምሕረት መግባቱን ተከትሎ በሀገሪቱ የግንባታው ገብ በመቀዛቀዙ ሳቢያ ነው ተብሏል። ዋጋው ደግሞ ይበልጥ እየከረረ የሄደው የውጭ ምንዛሪ ከመጠን በላይ ካሻቀበ በኋላ መሆኑ ነው። መንግስት ሁሉም ሲሚንቶ አምራቾች በሙሉ አቅማቸው ማምረት ሲጀምሩ የሲሚንቶ እጥረት በቀላሉ ሊቃለል ይችላል ብሏል። በኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.